ጋሪሳ በሚገኘው ዩኒቨርሲቲ የአሸባብ ቡድን በሰነዘረው ጥቃት 150 የሚሆኑ ሰዎች ሲገደሉ የኬንያ የጸጥታ ፖሊሲ ከባድ ትችት ተሰንዝሮበታል። ያኔም የሀገሪቷ ምክትል ፕሬዚደንት ዊሊያም ሩቶ ዳዳብ በሶስት ወራት ውስጥ እንዲዘጋ ነበር ወዲያው ለስደተኞች መርጃ ድርጅቱ ዩኤንኤችሲአር መልእክት ያስተላለፉት። ናካማ ሀዋታ ሀሚሻ ኳ ሚዬዚ ሚታቱ ስደተኞቹ በሚቀጥሉት ሶስት ወራት ውስጥ ሌላ ቦታ ካልሰፈሩ በጭነት መኪና እና አውቶቡስ እያሳፈረን ነው ወደ ሀገራቸው የምንወስዳቸው። ይህ የሩቶ ንግግርም በርካታ የዳዳብ ስደተኞችን ክፉኛ ስጋት ላይ ጥሎ ነበር። ሶማሊያ ያለው ሁኔታ አስተማማኝ አይደለም፣ እኛ አንመለስም። የኬንያ መንግስት ሁሉም ሶማሊያውያን አሸባሪ እንዳልሆኑ ከግንዛቤ ሊያስገባ ይገባል ይላሉ አንድ የሶማሊያ ስደተኛ። ሶማሌዎች ኬንያ ውስጥ በአይነ ቁራኛ ይታያሉ። በተለይ የናይሮቢ ከተማ አካል በሆነችው ኢስትሊ በርካታ ሶማሊያውያን ይኖራሉ። በአንድ ወቅት የሽብር ማስጠንቀቂያ ደርሶም በርካቶች ለማጣራት ነው ተብለው በቁጥጥር ስር ውለዋል። በተለይ ዳዳብ የሚገኙ ስደተኞች ላይ ጥርጣሬው ከፍተኛ ነው። በግዳጅ ሰዎችን ማፈናቀል የተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት የማይቀበለው ነው። ይህ ኬንያም ያጸደቀችው ነው ይላሉ ዱክ መዋንቻ ከዩኤን ኤችሲአር። The return or repatriation of refugees has to be voluntary ስደተኞች በፍቃደኝነት ነው መመለስ ወይም ወደ ሌላ ቦታ መስፈር ያለባቸው። ሰዎች ራሳቸው ናቸው ስለ መመለስ መወሰን ያለባቸው። በዓለም አቀፍ ሕግ መሰረት ማንም ሰው ስደተኞች እንዲመለሱ ማስገደድ አይችልም። ብዙ ዳዳብ የሚገኙ ሰዎች ጫና እንደሚደረግባቸው ይናገራሉ። እንደሚጠረጠሩ፣ ክብር እንደማያገኙ፣ ወይም ጠንካራ የጸጥታ እርምጃ እንደሚወሰድባቸው በርካታ ሶማሊያውያን ይናገራሉ። እኔ የሶማሊያ ዜግነት ነው ያለኝ። ተወልጄ ያደግኩት ግን ኬንያ ነው። ይሁንና እንደ ስደተኛና የውጭ ዜጋ ነው የሚታየው። ከናይሮቢ ማለፍ እንኳን አይፈቀድልኝ፣ በእነዚህ መጠለያዎች ተወስኜ ይገኛል። የ23 ዓመቱ ወጣት አብዱላ የሁለተኛው የስደተኛ ትውልድ ነው። ሶማሊያ እስካሁን ሄዶ ባያውቅም ወደዚያ መሄድ ግን ይፈልጋል። till እስካሁን 5300 በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉ ሶማሌዎች አሉ። ይህ ጥሩ ነገር ነው። ዳዳብ ውስጥ 350 ሺህ ስደተኞች ይኖራሉ። አብዛኞቹም ሶማሊያ ውስጥ እንደ አዲስ ኑሮን መመስረት ይቻላል ብለው አያምኑም። ይህ ማለት ደግሞ መጠለያ ጣቢያው እንዲህ በቀላሉ ሊዘጋ እንደማይችል ነው።